ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድርገውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። የኢትዮጵያ መንግሥት የፖለቲካ መድረኩን ለማስፋት እንደሚሰራ ገልጾ በቅርቡ አዲስ ምርጫ እንደሚያካሄድ አስታወቀ ስ ይህ መንግስት በቅጽበት በተለወጠ ህግ ላይ ተመስርቶ ምርጫ የማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረዥም ጊዜ ዓላማ ነው። የአስቸኳይ ጊዜ አዋጁና ሌሎች ጉዳይ ላይ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሰጡት መግለጫ ዝርዝሩን ይዟል እናቀርባለን። የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ፈቃዱ ተሰማንም በምሽቱ ዝግጅት ይዘናል። ከኦሮሚያ የሄዱ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት ውጤት ያመጣሉ የተባሉበት ቦታ የመጡበት ልምድ ያላቸው ባለሙያዎችም በስፋት የመጡበት እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት። ኦሮሚያ እንደሚታወቀው ሰፊ ነው። በኦሮሚያ ለውጥ መጣ ማለት በኢትዮጵያ ደረጃ የሚመጣው ትልቅ ትርጉም አለው ማለት ነው። በአስቸኳይ ጊዜ አዋጁ ዙሪያ ያላችሁን አስተያየቶች ፌስቡክ ላይ ላኩልን። አዋጁ አስፈላጊ ነበር? አሁንስ የእናንተ ህይወት ላይ ምን አይነት ተጽዕኖ አሳድሯል? ፌስቡክ ላይ ንገሩን። እንጠብቃችኋለን። ከዚሁ ጋር በተያያዘ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ግጭትን እንዴት እንፈተዋለን? እንዴትስ እንቆጣጠረዋለን? ኢትዮጵያ ያለችበት ሁኔታ ምን ይመስላል? በሚል በሰፊው ባለፈው ሳምንት መጨረሻ ላይ ሲወያዩ ነበር። በእሱም ላይ ዘገባ አለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች። አጠርላሉ የምሽቱ ዜናዎች፣ ጽዮን ግርማ ነኝ። የአስቸኳይ ጊዜ አዋጁን ህግ ለማስከበር ታልሞ የወጣ ጊዜያዊ መፍትሄ እንጂ ዘላቂ መፍትሄ ፖለቲካዊ እርምጃ እንደሆነ የመንግስት ኮሚዩኒኬሽን ጉዳዩ ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ አስታወቁ። ይሁንና መንግስት ያለውን ህግ በቅጽበት ለውጦ ምርጫ ለማካሄድ ምን አይነት ፍላጎት ምንም አይነት ፍላጎት እንደሌለውም ተናግረዋል። ከሶማሊያ የተለያዩ ስፍራዎች ኢትዮጵያውያን ወታደሮችን ለማውጣት የተጀመረው እንቅስቃሴ በሀገር ውስጥ ከተጣለው የአስቸኳይ ጊዜ አዋጅ ጋር አይገናኝም ብለዋል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንቀርባለን። ወደ ዓለም አቀፍ ዜና ስናልፍ ደቡብ ሱዳን ከሀያ ስምንት ክልሎቿ ሶስት ወይም አራት መጨመር ያስፈልግ እንደሆነ ጥናት እየተደረገ መሆኑ ተገለጸ። በተቀዳሚው ምክትል ፕሬዚዳንት ታባንግ ደንግ ድጌ የሚመራው ኮሚቴ መመስረቱንና ስለ ጉዳዩ እያጠና እንደሆነ የደቡብ ሱዳን ፕሬዝዳንት ቃል አቀባይ አተኒ ወክ ገልጸዋል። ተጨማሪ ክልሎች እንዲኖሩ ጥያቄ የመጣው ከህዝቡ እንጂ ከፕሬዝዳንቱ እንዳልሆነም ተናግረዋል። ደቡብ ሱዳን ውስጥ 28 ክልሎች ሲመሰረቱ 80 ከመቶ የሚሆነው የሀገሪቱ ህዝብ በደስታ ተቀብሏል ሲሉ አተኔ ትላንት በስልክ ተናግረዋል። ይሁንና በጉዳዩ የማይስማሙ ብዙ ሰዎች እንዳሉ ታውቋል። ፕሬዚዳንት ሳልቫኪር 28 ክልሎችን በመሰረቱበት ወቅት የተቃዋሚዎች መሪ ሪያክ ማቻር የሚገኙባቸው ብዙ ሰዎችን አስቆጥተዋል። ማቻር 21 ክልሎች እንዲኖሩ ይፈልጉ ነበር። በሶማሊያ ፑንትላንድ እስላማዊ መንግስት ነኝ የሚለውን ቡድን የሚደግፉ አማጽያን ለመጀመሪያ ጊዜ ትልቅ ከተማ እንደያዙ ባለስልጣኖችና ነዋሪዎች ለአሜሪካ ድምጽ ተናገሩ። አማጽያኑ ዛሬ ማለዳ ኳንዳላ በተባለችው የቀይ ባህር ከተማ ካለምንም መከላከል እንደገቡ ተገልጿል። የፑንትላንድ አስተዳደር ባለስልጣኖች ከከተማይቱ ወጥተዋል። የከተማይቱ ሊቀመንበር ጃማ መሐመድ ሙሚን ከተማይቱ በዳእሽ ተይዛለች ሲሉ ለአሜሪካ ድምጽ ራዲዮ ሶማሌኛ አገልግሎት አረጋግጠዋል። ዳእሽ የጽንፈኛው ቡድን የአረብኛ መጠሪያ ነው። አንድ የከተማይቱ ነዋሪ ለሶማሌኛ አገልግሎት በተናገሩት መሰረት ስልሳ የሚሆኑ አማጽያን ወደ ከተማይቱ ገብተው በፖሊስ ጣቢያውና በአንድ ታሪካዊ ቦታ ላይ ባንዲራቸውን ሰቅለዋል። ኳንዳላ ከየመን ጠረፍ የጠረፍ ከተማ ትይዩ የሆነች ስትራቴጂያዊት ከተማ ናት። የቀድሞ የፑንትላንድ የስለላ ስራ አስኪያጅ አብዲ ሀሰን እስላማዊ መንግስት ነኝ የሚለው ቡድን የመን ካለው ክፍሉ መሳሪያ፣ የዩኒፎርም አሰልጣኞችና የገንዘብ ድጋፍ እያገኘ ነው ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። የአስቸኳይ ጊዜ አዋጁ ህግን ለማስከበር ታልሞ የወጣ ጊዜያዊ መፍትሄ እንጂ ዘለቄታዊ መፍትሄ ፖለቲካዊ እርምጃ እንደሆነ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አስታወቁ። ይሁንና መንግስት ያለውን ህግ በቅጽበት ለውጦ ምርጫ ለማካሄድ ምንም አይነት ፍላጎት እንደሌለው ተናግረዋል። ከሶማሊያ የተለያዩ ስፍራዎች የኢትዮጵያን ወታደሮች ለማስወጣት የተጀመረው እንቅስቃሴ በሀገር ውስጥ ከተጣለው የአስቸኳይ ጊዜ አዋጅ ጋር አይገናኝም ብለዋል። መለስካቸው አመሃ የጋዜጣዊ መግለጫውን ተከታትሏል። ዛሬ ረፋዱ ላይ ለውጭ ሀገር ጋዜጠኞች መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደሰጧቸው መልሶች ከሆነ የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ወዲህ የኃይል እርምጃዎች በቁጥጥር ስር ውለዋል፣ የተረጋጋ ሰላማዊ ህይወት እየተመለሰ ነው ብለዋል። ብዙ ፋብሪካዎች ወደ ቀድሞው የማምረት ስራቸው እንደተመለሱ የገለጹት አቶ ጌታቸው የአስቸኳይ ጊዜ አዋጁ ህግን ለማስከበር ታስቦ የወጣ ጊዜያዊ መፍትሄ ነው ብለው ዋናውና ዘላቂው ፖለቲካዊ መፍትሄ እንደሆነ ከዚህም፣ አንዱ እርምጃ ቀኑን በእርግጠኝነት መናገር ባይችሉም እስከ መጪው ሳምንት ድረስ ሹምሽር እንደሚካሄድ ተናግረዋል። ያም ግን በቂ አይደለም ይላሉ። ይህን ፖለቲካዊ ለውጥ ለማምጣት ምን ያህል ጊዜ እንደሚያስፈልግና በተለይም የሚቀጥለውን የምርጫ ጊዜ በሚመለከት አራት ዓመት ያህል መጠበቅ እንደሚያስፈልግ በማስታወስ ይህንን ካለው አጣላፊ ሁኔታ ጋር እንዴት ማስታረቅ እንደሚቻል ለቀረበላቸው ጥያቄ አቶ ጌታቸው ረዳ የማያጠራጥር መልስ ሰጥተዋል። መንግስት በቅጽበት በተለወጠ ህግ ምርጫ ሊያካሄድ አይፈልግም ብለዋል። ይህ መንግስት በቅጽበት በተለወጠ ሕግ ላይ ተመስርቶ ምርጫ የማካሄድ ምንም አይነት ፍላጎት የለውም። እዚህ ያለነው ለረዥም ጊዜ ዓላማ ነው። ተቃዋሚውም የዚህ ሂደት አካል መሆን አለበት። በነገራችን ላይ በፓርላማው አባላት ባይኖራቸውም፣ ፖሊሲዎች ለውይይት የሚቀርቡባቸው መድረኮች ይኖራሉ። ለተቃዋሚዎችም በፖሊሲዎች ላይ ተጽዕኖዎች ሊያሳድሩ የሚችሉ ሐሳባቸውን ሊያቀርቡ የሚያበቋቸው ውይይቶች ይካሄዳሉ። create an opportunity where even the opposition will bring their, their, their ideas to bear on. ከጥቂት ሳምንታት በፊት የሀገሪቱ ፕሬዚዳንት ለፓርላማው ያደረጉትን ንግግር አስመልክተን ለአንዳንድ ተቃዋሚ ፓርቲ አመራር አባላት ላቀረብላቸው ጥያቄ መልስ አግኝተን ነበረ። ለዚህ ጥያቄያችን በወቅቱ መልስ ከሰጡን መካከል ዶክተር መረራ ጉድና ፕሬዚዳንቱ ተቃዋሚ ፓርቲዎችን ጨምሮ ሌሎች ባለድርሻዎችንም በሀገሪቱ ፖለቲካ የማሳተፍ ተስፋ በተመለከተ ይህን ብለው ነበረ። የህዝቡ ትግል የደረሰበት ደረጃ በዚህ በፍርፋሪ ተሰጥቶ ገብቴ እረፍና ከዚህ በኋላ ከአራት ዓመት በኋላ ለተቃዋሚዎች የተወሰነ ቦታ ፍርፋሪ መቀመጫ እንሰጣቸዋለን ስለዚህ በዚህ አርፋችሁ ቁጭ በሉ ቢል ሁለት ችግር አለው። በተለይ የኢትዮጵያ ሕዝብ በግልጽ ማወቅ ያለበት ሶስት አይነት ተቃዋሚዎች አሉ ቢያዝ አንደኛው አንደኛው ተቃዋሚ የትጥቅ ትግል እያካሄደ ያለ ተቃዋሚ ነው። የኢትዮጵያ መንግስት እንግዲህ ሽብርተኞች ናቸው ብሎ የሚከሳቸው ትጥቅ ትግል ይህንን መንግስት ከስልጣን እናወርዳለን ብሎ የሚንቀሳቀሱ አሉ። ሁለተኛ የተቃዋሚዎች ስብስብ ደግሞ አሁን ዘመን ያመጣው ሶሻል ሚዲያ የሚባለው ብዙ በተለይ ወጣት ተንቀሳቃሶች የሚባሉ በየንትኑ ተፈጥሯል። ህዝቡን በተለይ ወጣቱን እንደሚቀሰቅሱ ወጣቱን እንደሚያንቀሳቅሱ መንግስትም አምነዋል። ከዚያ በኋላ እንግዲህ ሶስተኛው የህጋዊ መድረክ ላይ ያለ ነው ተቃዋሚዎችንን ስለዚህ ይህንን ሁሉ ይህንን ሁሉ ሊያስታግስ የሚችል ለነዚህ ሁሉ ተቀባይነት ያለው ህዝብን ጨምሮ የፕሮግራም መንደፍ ያስፈልጋል። አይቴ እንደሆነ መንግስት ለነዚህ ምንም የለውም። እኔ መጨመሩን እርግጠኛ አይደለም። መድረክንም መጨመሩ እርግጠኛ አይደለም። ሚኒስትሩ አቶ ጌታቸው በጋዜጠኞች በተደጋጋሚ ከቀረቡላቸው ጥያቄዎች መካከል አንዱ ሰሞኑን ከሶማሊያ እየወጡ ናቸው ከሚባሉት የኢትዮጵያ ወታደሮች ጋር የተያያዘ ነው። በተለይም ወታደሮቹን አሁን ከሶማሊያ ለማስወጣት የተወሰነው በሀገር ውስጥ ከታወጀው የአስቸኳይ ጊዜ አዋጅ ጋር የተያዘ አይደለም ወይ ለሚለው ጥያቄ የአቶ ጌታቸው መልስ በፍጹም አያያዝም የሚል ነበር። ይህ ከአስቸኳይ ጊዜ አዋጁ ጋር ምንም የሚያገናኘው ነገር የለም። ምክንያቱም አዋጁን በተግባር ላይ ለመዋል በቁጥር በቂ የሆነ ሰራዊት አለን። ምክንያቱም የአስቸኳይ ጊዜ አዋጁ በአጠቃላይ ወታደራዊ ጉዳይ ብቻ አይደለም። በዚህ ሀገር ውስጥ የምናደርገው ህዝቡን በጸረ ሁከትና በጸረ ኃይል እርምጃ ማነሳሳት ነው። በእርግጥም ይህን ግብ ለመምታት ወታደሩ ድርሻ ይኖረዋል፣ ፌዴራል ፖሊስም ድርሻ ይኖረዋል። በሶማሊያ ውስጥ ያለውን ፖሊሲያችን ሊያስቀይርን የሚችል ተግዳሮት ግን አላጋጠመንም። ሚኒስትሩ ከነዚህ በተጨማሪም ለተነሱ ጥያቄዎች መልስ ሰጥተዋል። ኢንተርኔት በኢትዮጵያ አልተዘጋም ያሉት አቶ ጌታቸው የሞባይል ዳታ አገልግሎቶች ለጊዜው መዘጋታቸውን አምነዋል። እነዚህ አገልግሎቶችም ቢሆኑ መንግስት ሁኔታውን ወደፊት መዝኖና አይቶ እንደገና ይለቀቃሉ ብለዋል። የአስቸኳይ ጊዜ አዋጁ በሀገሪቱ ምጣኔ ሀብት ላይ ያደረሰው አሉታዊም ሆነ አውንታዊ ያሏቸው ተጽዕኖች በሚገባ ስላልተዳሰሱና ስላልታዩ በአሁኑ ጊዜ የተቆረጠ መልስ ለመስጠት እንደሚቸገሩም ተናግረዋል። መለስካቸው ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።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 ሰሞኑን ይፋ የተደረገው አዲስ ካቢኔ የሕዝቡን ፍላጎት ሊያረካ የሚችል የመልካም አስተዳደር ጥያቄን የሚመልስ እና የመንግስትን የማስፈጸም አቅም የሚያሳድግ ነው ሲል የኦሮሚያ ክልላዊ መንግስት አስታወቀ። አስቸኳይ ጊዜ አዋጁ የሚመለከተው የጸጥታውን ሁኔታ መሆኑን የጠቆሙት የክልሉ መንግስት ቃል አቀባይ አቶ ፈቃዱ ተሰማ የተቀሩት ስራዎች ግን በተለመደው መንገድ ይቀጥላሉ ብለዋል። በዚህም መሰረት የህዝቡን ፍላጎት ለማርካትና የመልካም አስተዳደር ጥያቄን ለመመለስ በትጋት እንደሚሰራ የክልሉ ቃል አቀባይ ተናግረዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ የሆኑት አቶ ፈቃዱ ተሰማን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ የካቢኔ ሹም ሽር ያደረገው አዲሱን ማዋቀሩንም ያስታወቀው ሰሞኑን ነው። የዚሁ ምክር ቤት አፈ ጉባኤ የነበሩትና በቅርቡ የኦህዴድ ሊቀመንበር ሆነው የተመረጡት ለማመገርሳ የክልሉ ፕሬዝዳንት ሆኖ ተሹመዋል። ፕሬዚዳንት ሆነው ሲያገለግሉ የቆዩት አቶ ሙክታር ከድር ቀደም ሲል ከኦህዴድ ሊቀመንበርነታቸው፣ አሁን ደግሞ ከክልሉ ፕሬዝዳንትነታቸው ተነስተዋል። ምክር ቤቱ በዚሁ ስብሰባ አቶ ኡመር ሁሴንን ምክትል ፕሬዝዳንት፣ ምክትል ፕሬዝዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ ሰይሟል። አዲሱ ካቢኔ የህብረተሰቡን ጥያቄዎች ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ መዘጋጀቱን የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለቪኦኤ ተናግረዋል። ሰሞኑን ይፋ በተደረገውና ሃያ ሰባት አባላት ባሉት በዚሁ የኦሮሚያ ካቢኔ አብዛኛዎቹ አዳዲስ መሆናቸውንም አብራርተዋል። ከማንኛውም ጊዜ በላይ ካቢኔው በጥንቃቄ የተደራጀበት ሁኔታ ነው። ምክንያቱም ሚኒስቴሪያል ፖስት ላይ የነበሩ የፌዴራል መንግስት ከኦሮሚያ የሄዱ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት ውጤት ያመጣሉ የተባሉበት ቦታ የመጡበት ልምድ ያላቸው ባለሙያዎችም በስፋት የመጡበት፣ እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት ኦሮሚያ እንደሚታወቀው ሰፊ ነው። በኦሮሚያ ለውጥ መጣ ማለት በኢትዮጵያ ደረጃ የሚመጣው ትልቅ ትርጉም አለው ማለት ነው። ስለዚህ በዚህ ደረጃ ታይተው የተዋቀረ ነው ማለት ይቻላል የማዕከላዊ ኮሚቴ አባል የሆኑ ያልሆኑ እያሉ አብራርተውልኛል። እና የማዕከላዊ ኮሚቴ አባል ያልሆኑ ሲሉ 17 ስል በቁጥር አዲስ የተሾሙት 17 ናቸው ማለት ነው የካቢኔን በሚመለከት ብቻ ማለት ነው። ስንት ናቸው የኦሮሚያ ካቢኔ አባላት? በአጠቃላይ የኦሮሚያ ካቢኔ አባላት በአጠቃላይ ወደ 27 ቁጥር ያለው ነው። 17 አዳዲስ ሰዎች ናቸው። 17ቱ ፕሬዚደንቱን ጨምሮ አዲስ ናቸው። የካቢኔን በሚመለከት ብቻ ማለት ነው። ከዚህ ከ17ቱ ከተሾሙት ውስጥ ስምንቱ የኦህዴድ ማዕከላዊ ኮሚቴ አባላት አይደሉ። ከስምንቱ ውስጥ ደግሞ አምስቱ ተራ አባል ሲሆኑ፣ ሶስቱ ከናካቴው የድርጅት አባል አይደሉም ማለት ነው። አቶ ፈቃዱ፣ እንግዲህ የተለያዩ ተቃዋሚ ፓርቲዎች እነዚህን ሹምሽሮችና ሽግሽጎች በተመለከተ በሰጧቸው አስተያየቶች፣ ቀደም ሲልም በኦህዴድ አመራር ላይ የተደረገውን ለውጥ ተከትሎ ማለት ነው፣ ይህ የሰዎች መለዋወጥ ነው እና ለውጥ ሊያመጣ አይችልም ቃል በቃል አንድ በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ አመራር አባል የተናገሩት ጉልቻ ቢለዋወጥ ወጥ አያጣፍጥም የሚል አባባል አለ በሀገራችን በኢትዮጵያ እና ያንን ነው የሚያስታውሰን እንጂ መሰረታዊ ለውጥ የሚያመጣ ስራ እየሰራ አይደለም መንግስት የክልሉን መንግስት ጨምሮ የኦሮሚያ ክልላዊ መንግስት ጨምሮ ይላሉ ተቃዋሚ ፓርቲዎች። ይህንን የሚሉበት የራሳቸው መነሻ አላቸው ማለት ነው። የስርዓት ለውጥ ነው የሚፈልጉት ማለት ነው። ህዝብ በትክክል የጠየቀው የመልካም መስረር ጥያቄ ናቸው። ልማት መጥቷል፣ ግን በቂ አይደለም። መስረተ ልማት አድርሳቸዋል፣ ግን ጥራት የላቸውም፣ ወጣት አስተምራቸዋል፣ ነገር ግን ስራ አልፈጠራችሁም የሚል ነው የህዝብ ትክክለኛው ጥያቄ ማለት ነው። ስለዚህ ከዚህ ከህዝብ ጥያቄ ስንነሳ የጥረቶቻችሁን አረማችሁ በአዲስ መልክ ተዘራጅታችሁ የህዝብን ጥያቄ መመለስ አለባችሁ የሚል ነው እና የሁለቱ ጥያቄዎች ባህሪና ተፈጥሮ ስለሚለያይ ይህ አሁን ያደረግነው የህዝቡን ፍላጎት ሊያረካ የሚችል የህዝብን የመልካም መስረር ጥያቄ ሊመልስ የሚችል የመንግስት የማስፈጸም አቅምን በማዕከላዊ ኮሚቴ በፓርቲ ሰዎች ብቻ ሳይታጠር ከፍተኛ ልምድ እና ከፍተኛ እውቀት ያላቸውን መልሶ በማደራጀት ህዝቡ ጥያቄ ሲያነሳባቸው የነበሩ መስሪያ ቤቶች ላይ እነዚህን ማደራጀት ማለት ህዝቡ የልማት ጥያቄውን የመልካም አስተዳደር ጥያቄውን እንዲመለስለት መንግስት ተረድቷል ማለት ነው። መጀመሪያ ከአናት ይጀምራል እስከ ቀበሌ ድረስ ይሄዳል ማለት ነው። በዞን ደረጃ ተመሳሳይ የሽግሽግና አስፈላጊ የሆነ ማዋቀር ይካሄዳል። በቀበሌ ደረጃም ይካሄዳል። በተለይ በቀበሌ ደረጃ በወረዳ ደረጃ ወደ ህዝብ ተጠግቶ ያሉ የመንግስት ማዋቅሮች የህዝብ ትችትም ይጨመርበታል ማለት ነው። ስለዚህ ሙሉ በሙሉ በመንግስት ውስጥ ያለው ለውጥ የህብረተሰቡን ጥያቄ ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ የተዘረጀው ማለት ነው። አቶ ፍቃዱ እንግዲህ እነዚህ ለውጦች ይፋ እየተደረጉ ያሉት የካቢኔ ለውጡም ሊሆን ይችላል፣ ሌሎቹም በአስቸኳይ ጊዜ አዋጅ ምክንያት የህዝብ ድምጾች ሊሰሙ በማይችሉበት ሁኔታ ውስጥ ነው። በህግ ስለሚከለከል ማለት ነው። አገሪቱ ለስድስት ወራት ያህል በአስቸኳይ ጊዜ አዋጅ ስር ስለምትሆን፣ ይህ የህዝቡን ቅሬታ ከመስማት አንጻር እና ለውጡን ከመተግበር አንጻር እንዴት ይታያል? እንግዲህ ይሄ የተጀመረው ከፍተኛ አመራር በሚባለው ውስጥ ነው እነዚህ አይነት ሽግሽጎች እና የአመራር ስምሪት ማስተካከያና መልሰው የማዋቀር የተጀመረው ማለት ነው። ይሄ እስከ ህዝቡ ድረስ ይሄዳል። እዚህ የሚቆም አይሆንም ማለት ነው። ታደሰው በድርጅትና በመንግስት አጥር ታጥሮ የሚቆይ አይሆንም። የመካከለኛ አመራሩ፣ የጀማሪ አመራሩ፣ እንደገና የህዝቡም ይኖራሉ ማለት ነው። ስለዚህ ከህዝቡ ጋር የሚደረጉ መደበኛ ስብሰባዎች ይቀራሉ ማለት አይደለም። ከአዋጁ ጋር አዋጁም ግልጽ እንደሚያደርገው ለውከትና ብጥብጥ የሚጋብዙ ነገሮች መሰብሰብ፣ መቃወም እንደዚህ አይነት ነገሮች ናቸው። በአዋጁ ግልጽ ከሆነ ይሄ አሉታዊ ነገር ይኖረዋል ብለን አናምንም ማለት ነው። የመጨረሻ ጥያቄ ያደርጓለሁ ተፍቃዱ። ለምሳሌ የእናንተን ክልልም ሌሎችኑ ሊመለከት ይችላል። በአስቸኳይ ጊዜ አዋጁ ምክንያት አሁን ያለው የኢትዮጵያ የአስተዳደር መዋቅር ለሚቀጥሉ ስድስት ወራት ሴንትራላይዝድ ወይም ማዕከላዊነትን እየጠበቀ ይመስላል የሚሉ አስተያየቶች እየተሰጡ ነው። እና ከዛ አንጻር በኦሮሚያ ክልል ክልሉ አሁን ቅድም ያሏቸውን አላማዎችም ለማሳካት ሊሆን ይችላል በሚያደርገው እንቅስቃሴ ላይ አሉታዊ ተጽዕኖ ያሳድራሉ። ይሄን እንዴት ነው የሚያስታርቁት? በአስቸኳይ ጊዜ አዋጁ ምክንያት አዲስ ያለውን አሰራር አሁን እናንተ ልታደርጉ ከምታስቡት ወይ ልታሳኩ ከምታልሙት አላማ አንጻር ማለት ነው። ይሄ ምንም አይነት ግነት የለውም። የአስቸኳይ ጊዜ አዋጅ ጸጥታን ብቻ የሚመለከት ነው። የጸጥታ ኃይሉ ስድስት ወራት ጊዜ ውስጥ የተለዩ ቦታዎችን የሕዝቡን የሰላምና የዜጎች ደህንነትን አደጋ ላይ ይጥላል የሚል ሕዝቡ ጥያቄ ነበረው ሀሳብ ነበረው። ይህንን በፍጥነት ወደ ቦታ መመለስና ማስተካከል አስፈላጊ ስለሚሆን በህገ መንግስታችን ላይ በተቀመጠው መሰረት ነው የአስቸኳይ ጊዜ አዋጁ የታወጀው እና የጸጥታ ጉዳዮችም በጋራ ነው የሚሰራው ማለት ነው። በጋራ ነው ውሳኔ የሚሰጥባቸው ማለት ነው። የመንግስት አስፈጻሚ አካሉም ራሱን ችሎ ራሱን በራሱ የማስተዳደር ስራውን ይቀጥላል። አሁንም እየሆነ ያለው ይሄ ነው። የፍትህ ስርአቱም የዳኝነት ስርአቱም ራሱን ችሎ የሚቀጥል ይሆናል የህግ አውጪው አካል ወይም ደግሞ ጫፌ ራሱን ችሎ ነው የሚሄደው ማለት ነው። ስለዚህም ነው አስቸኳይ ስብሰባ ጠርቶ አስቸኳይ ጊዜ አዋጁ ላይም ተዋጅተው በሌላ መልኩ ደግሞ አዲስ የካብኔ ሹምሽረት አድርገው በአዲስ መልክ መንግስትን ያዋቅረው ማለት ነው። ጫፌው መደበኛ ስራውን እየቀጠለ መኖሩን የሚያሳይ ነው ማለት ነው። እዚህ ላይ ምንም አይነት ተጽዕኖ አይኖረውም። የጸጥታ ጉዳይን ብቻ ነው በአዋጁ የተቋቋመ ኮማንድ ፖስት የሚከታተለው ማለት ነው። ይሄ ማለት ደግሞ ክልልም የሚሳተፍበት ነው። ፌዴራል መንግስት የሚባለው ክልሎችን ማይወክል ሳይሆን ከክልሎች የተረፈ ስልጣን የተሰጠው ፌዴራላዊ ስርዓት ነው ያለው ማለት ነው። ስለዚህ አሉታዊ ነገር የለውም። ካለፈው ክረምት ጀምሮ በክልሉ ያሉ ችግሮችን መነሻ መገለጫቸውንና መፍትሄዎቹን የተመለከቱ ውይይቶች በኢህአዴግና በኦህዴድ ደረጃ ሲካሄዱ መቆየታቸውን አቶ ፈቃዱ አስታውሰዋል። ግልጽ አቅጣጫ መቀመጡንም አመልክተዋል። የተደረገው ሹምሽርና የኃላፊነት ሽግሽግም የዚሁ ሂደት ቀጣይ መሆኑን አስረድተዋል። በኦሮሚያ ክልል የተጀመረው ሹምሽርና የኃላፊነት ሽግሽግ በፌዴራል መንግስቱም እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአዲስ አበባና በኦሮሚያ ያለውን እንግዲህ አስቀድመን ባቀረብንላችሁ ዘገባ ሰምታችኋል። አሁን ወደ ዋሽንግተን ዲሲ እንመለስ። በሰሜን አሜሪካ የሚኖሩ ኢትዮጵያውያን ግጭት እንዴት እንፈተዋለን፣ እንዴት እንቆጣጠረዋለን፣ ኢትዮጵያ ያለችበት ሁኔታስ ምን ይመስላል በሚል ርዕስ ስር ሶስት ተወያዮች ሀሳብ ያቀረቡበት ዝግጅት ነበር። ቅዳሜና እሁድ ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመሆን በጋራ እያዘጋጁት ጉባኤ ነው። ጽዮን ተገኝታ ነበረ ውይይቱን ዝርዝሩን ይዛለች። ከኢትዮጵያ ውጭ የሚኖሩ ምሁራን፣ የሰብአዊ መብት ተማጓቾች፣ የእምነት ተቋማት ተጠሪዎች እንዲሁም ኢትዮጵያ አሜሪካውያን ከግጭት በኋላ ለመጪዋ ኢትዮጵያ የሽግግር ሕገ መንግሥት በሚል ዋና ርዕስ በስድስት ኢትዮጵያን በሚመለከቱ ርዕሰ ጉዳዮች መክረዋል። በተጠቀሰው ውይይት ላይ ጽሁፋቸውን እንዲያቀርቡ የተጋበዙት አቶ ሽመልስ ኪታን የደቡብ ኢትዮጵያን ጉዳይ እንዲያነሱ የኢንፎርሜሽን ቴክኖሎጂ ባለሙያው አቶ ግዛው ለገሰና የሰብአዊ መብት አራማጅ አቶ መላኩ ገለታ ሲሆኑ ያወያዩዋቸው ደግሞ ፕሮፌሰር ጌታቸው በጋሻው ነበሩ። አቶ ሽመልስ ኪታቾ የደቡብ ክልል ሀያ ሁለት በመቶ የሚሆነውን ማህበረሰብ በኢትዮጵያ እንደሚወክል ገልጸው በተፈጥሮ ሀብት እጅግ የበለጸገ ክልል እንደሆነና በባህልም በኢኮኖሚም በማህበራዊ ትስስርም የደቡብ ክልል ማህበረሰብ በኢትዮጵያ ውስጥ ያለውን ጉልህ አስተዋጽኦ ከገለጹ በኋላ አሁን በደቡብ ክልል ውስጥ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ጎልተው እንደታዩ እንደሆነ ተናግረዋል። በስራ አጋጣሚ የሆኑ ኢትዮጵያ ኖርም ውስጥ ሁሉንም ክልል ሁሉም ወረዳ በሚባል ደረጃ የማየት አጋጣሚ ኖሮኛልና። በአመት በሆነ ስራ ምክንያት በአመት ዞሬ ተመልሼ የዛ ወረዳ ሲሄድ የዛሬ ዓመት የማየው የገበሬ ፊት እና የዛሬ ሁለት ዓመት ያየሁት የገበሬ ፊት እየከሰመ እየተቆጨ እየተናደደ ችግሩን ማን እንደፈጠረ ማ ፎርዛት ማለት ፈጣሪንም ለምኖ እንኳን ከፈጣሪ ድሮ እንግዲህ ከፈጣሪ ጋር ነበር ጉዳዩ እግዚአብሔር ይሰጣል፣ እግዚአብሔር ይነሳል፣ ዝናቡን ያመጣል እግዚአብሔር ምርትን አምርተን በሰላም እንድናገኝ እንድንመጋገ ያደርጋል የሚል እምነት ሁሉ ነበረ። አሁን ባለው ፍኖሜናን ከእግዚአብሔር ሁሉ ያለያዩበት ሁኔታ ነው ያለውና ምክንያቱም ልማቱን እነሱ ናቸው የሚሰጡት። ልማቱ እነሱ ጋር ነው ያለው። ልማቱ ቴሌቪዥን ላይ ነው ያለው። ልማቱ ሬዲዮ ላይ ነው ያለው። ልማቱ ዶክመንት ላይ ነው ያለው። በየአምስት ወሩ እያቆራረጣችሁ ግን ገበሬው ጋር ደርሳችሁ ስትመጡ የገበሬው ፊት ይናገራል። እዚህም ውስጥ ያላችሁ ኢትዮጵያ በየጊዜው ሄዳችሁ የምትመጡ ሰዎች ምንም ማሳያ ያስፈልግ ቤተሰቦቻችሁን እንዳታዩ ምክንያቱም ከእናንተ ጋር ባለው ትሪክል ዳውን ከእናንተ በሚደርስ ገንዘብ የሚደርሳቸው ነገር ስላለ እስቲ ጎረቤት ዘመዶቻቸውን እዩ። በየአምስት ወሩ በጣም ፈጣን ነው ለውጡ። በየስድስት ወሩ ፊቶቻቸውን እዩ፣ ግንባሮቻቸውን በየጊዜው እየተሸበሸበ ነገር እያስጠላው ሰው ተስፋ እየቆረጠ ነው እየመጣ ነው። ፖለቲካውን በተመለከተና የደቡብ ክልል ህዝቦች በመንግስቱ ውስጥ ያላቸውን ስልጣን በተመለከተም አቶ ሽመልስ ይህን ብለዋል። ደቡብ ኢትዮጵያ ህዝቦችን ሲታዩ አሁን ስልጣን ላይ ያሉ ሰዎች ጣራላቸዋል። ሰው ጠቅላይ ሚኒስትሩ አሉ፣ የደቡብ ወላይታ ብሔረሰብ ተወላጅ ናቸው። አሁን በቅርቡ ወረዱ እንጂ የትምህርት ሚኒስቴሩ ሲዳማ ሰው ናቸው፣ የደቡብ ሰው ናቸው። የመከላከያ ሚኒስቴሩ ደቡብ ነው። የማስታወቂያ የኮሚኒኬሽን ጉዳይ የነበረው አሁን ጌታቸው ሳይመጡ በፊት የነበሩት ደቡብ ናቸው። የንግድና ኢንዱስትሪ ሚኒስትሩ ከጉራጌ ደቡብ ናቸው። ምክትል ምክትልም ብዙ ደቡብ አለ። እና አንዳንዴ ያሳስበኛል ለምንድን ነው የደቡብ የበላይነት አትሉ ነው? ኦኬ ኦኬ፣ እንደዚህ እናድርግ እናንተ። ኦኬ እናንተ የተማራችሁ ናችሁ፣ ብዙ አንብባችኋል፣ ብዙ አናሊሲስ ትሰጣላችሁ፣ ብዙ ነገር ታደርጋላችሁ። አንድ ገበሬ ሄዳችሁ ቢጠይቁ ኦር አንድ ብዙ ያልተማረ ሰው አንድ ህጻን ልጅ ቢጠይቁ፣ ደቡብ እኮ አገሪቱን ተቆጣጠረ፣ የደቡብ የበላይነት እኮ አለ ብትሉት አያምናችሁ። ወይዛት ይሄ ለእኛ ይሄ ለእኛ ለደቡቦች ለደቡብ ኢትዮጵያ ህዝቦች ይሄ ያመናል ይሄ ከባድ ከባድ ከባድ በሽታ ለእኛ ንቀት። እኔ የመከላከያ ሚኒስቴር አድርገ እኔም አላዘውን ወታደር ስትሰጠኝ ሀገር ነው እያወራን ያለው አይደል? ስርዓት ነው እያወራን ያለው አይደል? ሲስተም ነው እያወራን ያለው አይደል? እኔ ፋንክሽን እንዳረግ የማላረገውን ሲስተም ለኔ መስጠት ማለት ከንቀት ያለፈ ሌላ ምንም ትርጉም የለም። አቶ ሽመልስ የደቡብ ክልል ሕዝቦች በመድረክ ላይ በሚያሳዩት የዳንስ ውክልና በተጨማሪ በፖለቲካውም በኢኮኖሚውም ውክልና ሊኖራቸው ይገባል፣ በእነዚሁም ውስጥ ዳንስ ሊያሳዩ ይገባል ብለዋል። አቶ ሽመልስ በውጭ ሀገር የሚደረጉ ፖለቲካዊ እንቅስቃሴዎች ላይ ጎልቶ የሚሰማው የሁለት ብሔሮች ጉዳይ ውክልና መሆኑን አንስተውም ተችተዋል። ዛሬ የምታዩት ይሄ ሁሉ እንቅስቃሴ የፖለቲከኞች እዚህ በተለይ ውጭ ሀገር ያለው እንቅስቃሴ አገሪቱ ውስጥ ያለው ኦሮሞና አማራ ብቻ ነው የሚመስለው። እነሱ ሲስማሙ ያች ሀገር የምትቆ እነሱ ሳይስማሙ ያች ሀገር የምትፈርስ። ይሄ ኢህአዴግ እኛን ትሪት ካረገው ቢካዝ አገር ስለሆነ ነው ምነግራቸው አገር እየተነጋገርን ስለሆነ ነው ምነግራቸው ከምንም ከሌላ ነገር አለ ለእኛ ከኃይለስላሴውም ከአጼዎቹም ከደርግም ከኢህአዴግም ያልተናነሰ ሰርክል እየሰራብን ነው። አዙሪት ውስጥ እየገባን ነው። እሱም ብሬክ እናደርጋለን። ከዛ ውጪ ያው የወደፊቱ ኮንስቲቱሽኑ ግጭትን ለመቀነስ መግባባት ለመፍጠርና ዘላቂ መፍትሄ ለማምጣት ሁሉም በጋራ መነጋገር እንዳለበትም ጠቅሰዋል። እንደ አቶ ሽመልስ ሁሉ በርካታ ተሳታፊዎች ሀሳባቸውን ያቀረቡ ሲሆን ሁሉንም በእሁድ ምሽት በሚኖረን የምሽት ፕሮግራም ላይ ይዤ እመለሳለሁ። I design, I do my champagne. you, design, mi I am the I am to a Ich desire, mich amata, erite desire, eramata, denn da, şok Eru Eru Eru ero, und ich da im See, und unserer im erogatas argatas kutsatsia shesi kada manka des argozha manko fa erogatas nana gakan otsashegu yatso tsone kodozu masvakanadis dombaza gesgas si adaratis tele gabreline tsakatis tsikheta inainana dasadas erogatas gore erogadu saudetasi tsade erogatas gore erogui saudetasi tsade እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። እየተወዛወዝ ከሆነ ታውቂያለሽ ቪኦ አማሪክ ላይ እናንተም ዘና እያላችሁ እንደሆነ በፌስቡክ ተከታተሉን፣ አስተያየቶቻችሁን ስጡን። አብረናቸው ያመሸ መሸኑ እኔ መስታወት አራጋው ኤኖክ ሰማ እግዜር ነኝ። በዝግጅታችንን ደግሞ ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበረው ነው። ሙዚቃውን ደግሞ ሞቅ ሞቅ እያደረገ ያለው ዲጄ ፋቱ ነው። እናመሰግናለን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በምሮ i use not